የፌዴራል መንግስት ሕገ ወጥና ተቀባይነት የለውም ያለውና በዛሬው ዕለት የተካሄደው የትግራይ ክልላዊ ምርጫ ሂደት በደላ ደርሶብናል ያሉ ነዋሪዎችን ያነጋገረችው አስቴር ምስጋናው። በአማራ ክልል የወሰንና ማንነት ጥያቄ ባልተፈታባቸው አላማጣ፣ ጠገዴና ወልቃይት አካባቢ ነዋሪዎች የትግራይ ክልል ዛሬ ባካሄደው ክልላዊ ምርጫ በግዳጅ እንዲመርጡ በጸጥታ ኃይሎች ሲገደዱ እንደነበር ገለጹ። በአንዳንድ አካባቢዎች ሌሊቱን በሙሉ የቶክስ ጩኸት የነበረ መሆኑን ነዋሪዎቹ የጠቆሙ ሲሆን የአንዳንድ አካባቢ ወጣቶች ደግሞ አካባቢያቸውን ለቀው እየተሰደዱ መሆናቸውን ለአሜሪካ ድምጽ ተናግረዋል። የስማቸው መጠቀስ ችግር ሊያስከትል ይችላል በሚል ህጉ የጠገዴ ማክሰኝት ገበያ ነዋሪ ሌሊቱን በሙሉ ነዋሪዎቹ እንዲመርጡ በማለት አካባቢው በቶክሲ ሲናወጥ እንዳደረ ይናገራሉ። ህወሓት በሚያደርገው ህጋዊ ባልሆነ ምርጫ አንመርጥም ብሎ ተቃውሞ ሲያቀርብ እና በሁለቱም በኩል ነው የተፈጠረ ነገር ነው። ይህን ግጭት የጸጥታ አካላት ጋር ነው ከጸጥታ አካላት እነሱ በቃ የታጠቁ ከፍተኛ ሀይል አለ። እዚ አካባቢ ደግሞ ባልታጠቀው አርሶ አደር ከተማው ነዋሪ እየወጣ እየመረጠ ነው ያ በቃ ለሚያስገድዱት በግድ ማለት እንደ ወታደር አንቀው የሚወስዱት አለ። ለምሳሌ የሚሰራ ሌላውን የሚያቅድ ሰው ግን በቃ በፊልኛ ላይ ነው ያለ እና ይህም ተረድቶ የፌዴራል መንግስት በእኛ ላይ ስብእናችን እየተገሰሰ በምንኖርበት አካባቢ እንዳንኖር እየተደረገ በመሆኑ የክልሉ መንግስት እና ወይም የፌዴራል መንግስት ባለማየቱ በጣም ከፍተኛ ቅሬታ እንዳለን ነው። ሌላው ጠገዴ ዳንሽ አካባቢ የሚኖሩ ግለሰብ ተመሳሳይ አስተያየት አላቸው። በተሰው የምርጫ ካርድ ያዘው ያንዳንዱ ao bem ተገዶ እንዲወጣ የተደርጎ በምርጫ ላይ ነው የሚገኘው። እኛም የእነሱ ወንደን አሁን ከነዋን ለማስገንጠል እኛ ግን የምንወዳትን ማንነታችን ከተነጠቅን በቃ እያሉ የተስፋ ቆረጥ ሀሳብ ነው የሚያሰለዙ። ያው ሌት ስምንት ሰዓት አካባቢ ነው ያው የሆነ ተኩስ ልውውጥ ተደረገ። ከስንት ሰዓት እስከ ስንት ሰዓት ነው? በነማ መካከል ነው ተኩስ ልውውጥ የነበረው? አሁን አንዱ ልውውጥ የተደረገው በዚህ በጠገዴ ና በተገዴ ወረዳ መካከል ድሮ በጠሪያው ሬዲዮ ፋና ተብሎ ሲጠራ ነበር፣ እዛ አካባቢ ነው በሁለቱ መካከል የተኩስ ልውውጥ የነበር። የሞተ ሰው ግን አለ እስካሁን ግን በእኛ መረጃ ገና አልያዝ ነ በወልቃይት ወረዳ አዲ- አዲረመት ከተማ ነዋሪ የሆኑት ሌላው ስማቸው እንዲጠቀስ ያልፈለጉ ነዋሪ እንደሚሉት ታላቋን ትግራይ እንመስርትበት፣ አካባቢያችንን ለቃችሁ ውጡ ወይም ምረጡ እንደተባሉ ይናገራሉ። የብር ሰው ከቤት እንዲወጣ በግድ ነው። ብታጥቁ ኃይሎች በጥቱ ለዚህ ተጃፈሮ ቤት እየታኳኳ ቤት ታስጥቶ እየተገደለ ያለ በግድ ተይዘ ትሄዳለ ሲሆን ሁሉ ከፍ ከፍ ያ ልዩ ኃይል ከሁለት ቀን በፊት ብዙ ኃይል በማሰማራት ቤቶቹ እየተንኳኩ በግድ ተረጥ። የምርጫ ካርድም ሲሰጥ በዛ መልክ ነበር የተሰጠው። አልመርጥም የሚል ሰው ይብቃል። ልክ ሀገራችን ነው እያሉ ያሉ በግልጽ በግልጽ ቋንቋ ታላቋ ትግራይ መስረት ትፈልጋለን፣ አይ ምትል ከሆናችሁ ለቃችሁ ውጡ እየተባለ ነው። ከከሱ ጥያቄ ከባብ አለ። በዚህ ሰበብ ወጣቶቹ እየታሰሩ ናቸው። ተሰበሰባችሁ ተብሎ ምናልባት ሰው ሲሰበስብ ምርጫውን ለማስተዋወቅ ነው ገ ይሰበ ማለት ነው። በዚህ ሁለት ቀን ከሱ ብዙ ወጣቶች ታስሯል። ስንት ይሆናሉ? እስከ አስራ ሁለት አስራ ሶስት የሚሆነው ትናንትና ከትናንት በስቲያ ታሰራሉ። በአካባቢያችን ማለት ነው። እና አካሄዳቸው ራሱ ጦርነት ወደ ማወጅ ነው። የአላማጣ ነዋሪ ነኝ ያለው ወጣት ዳዊት ደግሞ ሌሊቱን በሙሉ የልዩ ኃይል ሚኒሻና ፖሊስ አባላት ቤት ለቤት እያሰሱ ምረጡ እያሉ ሲያሳድዷቸው እንዳደሩና አካባቢውን ለቆ ወደ አማራ ክልል እየገባ መሆኑን ተናግሯል። ወዴት እየሸሸህ ነው? ለመሸሽህ ምክንያቱ ምንድን ነው? ማለት አሰሰው ምንድን ነው? አሁን ዛሬ በብዛት ወጣት ብቻ እየመረጠ አይደለም እና በዚህም ምክንያት በኢትዮፖር እየሄዱ ማን አልመረጠም ማንመር እያጣሩ ለስ ያሱን አን ተዘጋጅቷል እና ስጋት ስላደረብኝ ግዴታ ወጥቻለሁ። እናንተ ሸሽታችኋል፣ አልመርጥም ብላችሁ መምረጥ ሳይፈልግ ግን እዛው የተቀመጠ ሰው አለ። ምንድን ነው እጣ ፈንታው? አሁን በጣም ብዙ አለ። መምረጥ አልፈልግም ብሎ የተቀመጣ አለ ግን ካብ ሲሰጠሽ ነንበር አለው የማንን ላይ እየተቀበ እንደሆነ የታካቢ ደግሞ መንበር አለው። ከዛ ስምሽ ይጽፉታል። ያ ካብ ካልገባ ማታ ቤትሽ ይመጣሉ። ዳዊት እንደሚናገረው ባላማጣ ከተማ ያሉ የትግራይ ተወላጆችን ግን ችግር ሊፈጠር ስለሚችል በማለት ከሌሊቱ ስምንት ሰዓት ጀምሮ ቤት ለቤት እየዞሩ ነው ሲያስመርጧቸው ያደሩት ብሏል። ሌሊት ሁሉ እኮ መጥተዋል። ሌሊት እኮ ለምሳሌ የትግራይ ተወላጆች ሌሊት ስምንት ሰዓት የመረጡ በየቤታቸው ቤታቸው እየቴለ ሌሊት ስምንት ሰዓት እንዲመርጡ የተደረጉት ምክንያቱም ነገ የሆነ ነገር ሊፈጠር ስለሚችል እናንተ ለደህንነታቸው ስለሚያሰጋም ብለው የራሳቸውን ሌሊት ስምንት ሰዓት ያስመረጡ ምርጫ ጣቢያ ሳይሄዱ ማለት ነው ምርጫ በየቤታቸው በየቤታቸው ሄደው በሁሉም አካባቢዎች ያሉ አስተያየት ሰጪዎች የተናገሩት ተመሳሳይ ነገር አለ። ያም ከፍተኛ ቁጥር ያለው የልዩ ኃይልና መሳሪያ ወደሚኖሩበት አካባቢ በብዛት እየገባ እንደሆነ ይናገራሉ። አስጠግጦት እንዳለ እኮ ነው ያለ እዚህ ጠገዴ እና ጸገዴ መካከል ያለው አስጠግተው በቃ የተለያየ ጦር መሳሪያ እስከ ላውንቸር እስከ ምናምን ሁሉ አዘጋጅቶ እዛው ነው ያለው። በዚህ ጉዳይ ላይ የትግራይ ክልል የኮሚኒኬሽን ቢሮ ኃላፊ ወይዘሮ ሊያ ካሳ የመቀሌ ዘጋቢያችን ሙሉጌታ ጽባህ ጠይቋቸው በምዕራብ ይሁን ደቡባዊ የትግራይ አካባቢዎች እንደሌለው የትግራይ አካባቢ ምርጫው በህዝብ ፍላጎትና ሰፊ ተሳትፎ ነው የተካሄደው ብለዋል። በአካባቢው የጸጥታ ችግር እንዳለና ህዝብ በግድ እንዲመርጥ እየተደረገ ነው ተብሎ የተገለጸው የትግራይ ህዝብ ጠላቶች ክፉ ምኞት ብቻ እንጂ በመሬት ላይ ያለ ሀቅ እሱ አይደለም ብለዋል። በህዝቡ ውሳኔ መቀለድ አይቻልም። እዛ ሆነው ተባራሪ ወሬዎች የሚያወሩ አካላት አንድም የትግራይ ህዝብ ጠላቶች ናቸው፤ ምክንያቱም የትግራይ ህዝብ ውሳኔ አያከብሩም። ለትግራይ ህዝብ ያላቸው ንቀት እየነገሩን ነው ያሉት። ሁለቱም አጠቃላይ የትግራይ ህዝብ ድህንነቱና ህልውና አደጋ ላይ ለመጣል በሚዳዱ ኃይሎች ይህንን ነገር መነገሩ አያስገርምም ለትግራይ ህዝብ ይሄ ምርጫ ደግሞ በጣም ለትግራይ ህዝብ ወሳኝ ነው። በዚህ ወሳኝ ምርጫ የትግራይ ህዝብ የሚያደርገውን እንቅስቃሴ ጥላሸት ከመቀባት ወደኋላ እንደማይሉ ደግሞ እኛም ጠንቅቀን እናውቀዋለን። ስለዚህ ሁለቱም ጫፍ አካባቢዎች በተለይም ምዕራብና ደቡብ ላይ ሁሌ ችግር አለ፣ የጸጥታ መደፍረስ አለ፣ ምርጫውም ተገዶ ነው እየመረጠ ያለው ምናምን እያሉ የተለያዩ ስም እየሰጡት ያሉት እንግዲህ በዛ አካባቢ ያሉ ህዝቦች ስለፈለጓቸው አይደለም። እንዲሁም በዛ አካባቢ ያለ ትግራዊ ማንነቱን በትግሉ አረጋግጦ ያደረ ህዝብ ንቀታቸውን የሚገልጹበት ነገር ቢኖር የማንነት ጥያቄ እንዳለበት አስመስለው በአንድ በኩል ይመጣሉ። በሌላ በኩል ምርጫው ተገድዶ ነው የሚመርጠው ያለው ብለው ይመጣሉ። በሌላ በኩል የጸጥታ መደፍረስ አለ ይላሉ። እነዚህ ሁሉም እዛ አካባቢ ምንም ነገር አንዳችም ነገር እንደሌለች ግን ዛሬ በምርጫው ሂደት እያየነው ነው ያለነው። ለአሜሪካ ድምፅ ሬዲዮ አስቴር ምስጋናው ባህር ዳር